አቶ ሌንጮ ለታ በኢትዮጵያ ፖለቲካ የደርግን ውድቀት ተከትሎ የተመሰረተው የሽግግር መንግስት በፊትና በኋላ በፖለቲካ አመራር የቆዩ ሰው መሆናቸው ይታወቃል። አቶ ሌንጮ የትጥቅ ትግል የሚያከናውነውን የኦሮሞ ነጻነት ግንባር እስከ 1984 ዓ.ም ድረስ ሲመሩ የቆዩ ሲሆን ከዛ በኋላ የኦነግ የሽማግሌዎች ምክር ቤት ውስጥ በአማካሪነት መስራታቸውን ይገልጻሉ። በአሁኑ ወቅት የኦሮሞ ዴሞክራሲያዊ ግንባር የተባለ በሰላማዊ መንገድ ለውጥ ለማምጣት የሚታገል የፖለቲካ ፓርቲ መስርተዋል። አቶ ሌንጮ ከኢትዮጵያ መንግስት ጋር የተያያዘውን ድርድር ወይም ውይይት እንዲያብራሩልን ከሚኖሩበት ከኖርዌይ በስልክ መስመር ላይ ይገኛሉ። እንደምን አመሹ አቶ ሌንጮ? ደህና ነኝ። እንግዲህ በቅድሚያ ከ11 ወራት በፊት ነው ከኢትዮጵያ መንግስት ጋር ለመወያየት እርስዎ የሚመሩት የኦሮሞ ዴሞክራሲያዊ ግንባር ድርጅት ፍላጎት እንዳለ ያሳወቀው። ምን መልስ አገኛችሁ? ከመንግስት ጋር ብዙ የመልእክት ልውውጥ አድርገናል፣ በተለያዩ ደረጃዎች ግንኙነት ፈጥረናል። እስካሁን ግን የተደመደመ ውጤት የለም። ምን ማለት ነው የተደመደመ ውጤት የለም ሲሉ? እኛ ቀደም ሲል የፈለግነው ከገዢው ፓርቲ ጋር መግባባት ላይ ደርሰን ከዚያ በኋላ ወደ ሀገር ለመመለስ ነበር። ይሄ አሁን ብዙ ጊዜ ፈጀ። ጊዜ ስለፈጀ ፈጀ እዚያው ሄደን ለመወያየት ወስነናል። ይሄን እያሰብን ነው። ይሄ የሆነው እንግዲህ ጊዜ ከመፍጀቱ አንጻር ነው ወይስ የኢትዮጵያ መንግስት ውይይቱ በሀገር ውስጥ እንዲከናወን በመወሰኑ ነው? የለም እኛው ፈልገን ነው ስለተጓተተ ወደ ሁለት ዓመት ይጠጋል። በተለያዩ ደረጃዎች ከመንግስት ባለስልጣናት ጋር መልዕክት ስንለዋወጥ የቆየ ነው። ግን በጣም ስለተጓተተ የሚሻለው እዛው ሄደን ውይይት አድርገን መግባባት ላይ እንድንደርስ ነው። እንግዲህ ጠቅላይ ሚኒስትር ኃይለማርያም ደሳለኝ በመስከረም ሁለት ሺህ ስድስት ዓመተ ምህረት የኦሮሞ ዴሞክራሲያዊ ግንባርን ጥያቄ አስመልክቶ እንዲህ ብለው ነበር፣ እናድምጥ እና አቶ ለንጮ ለታ በግለሰብ ደረጃ እኔን እስከማውቀው ድረስ ከኦነግ ተለይተናል የሚል ሀሳብ ነው ያላቸው። ስለዚህ ከኦነግ እንዴት እንደተለዩ ምን ይዘው እንደሚመጡ ሲያቀርቡ በዚህ ደረጃ ላይ ተመስርቶ ለመደራደር ዝግጁ ነን። እኛም በወሬ ደረጃ ሰምተናል። ለዋሽንግተን ላለው ኤምባሲያችንም ደብዳቤ እንዳስገቡ ሰምተናል። ጠቅላይ ሚኒስትር ሀይለ ማርያም ደሳለኝን እንግዲህ እንደሰማ ነው። ከኦነግ እንዴት እንደተለያችሁ እና በምን እንደተለያችሁ ይዛችሁ እንድትመጡ እንድታስረዱ፣ በዚህ ተመርኩዞ ድርድር ለማድረግ ደግሞ ዝግጁ ነን ብለው ነበር። ከኦነግ በምንና እንዴት ትለያላችሁ? ድርድራችሁስ ምን ደረሰ? መጀመሪያ ስለ ድርድሩ ለመናገር ፈልጋለሁ። ተጓተተ ነው ያልኩት። ከመንግስት ጋር ግንኙነት ፈጥረናል፣ ነገር ግን ድርድሩ ለመጀመር ብዙ ጊዜ ፈጀ። ከኦነግ ጋር ግልጽ ነው የምንለያይበት። እኛ የአዲስ አገር የመመስረት አላማ የለንም ሁሉንም ህዝቦች እያሳተፈ የሁሉንም ህዝቦች ማንነትና ጥቅም የሚያከብር ስርአት ስራ ላይ እንዲውል ስለምንፈልግ፣ በመጨረሻ በትጥቅ ትግል እኛ አናምን። ትጥቅ ትግል ዲሞክራሲን አያመጣም። ስለዚህ ያው መስዋዕትነት ስለማይቀር በስርአቱ ውስጥ እየታገልን አስፈላጊውን መስዋዕትነት ከፍለን የኦሮሞውን ህዝብ መብት ለማስከበር ነው የምንታገለው። እንግዲህ የኢትዮጵያ መንግስት በሁለት ሺ አንድ አመተ ምረት በወጣው የጸረ ሽብር ህጉ ተመርኩዞ በሰኔ ሁለት ሺ ሶስት አመተ ምረት ግንቦት ሰባት፣ ኦነግና ኦብነግን አሸባሪ ድርጅቶች ብሎ ሰይሟል። እነዚህን ድርጅቶች ከሚመሩ መካከል በሌሉበት ተከሰው እስከ ሞት ድረስ የሚያስቀጣ ብይን ተላልፎባቸዋል። እርስዎ እንግዲህ ወደ ኢትዮጵያ ሳይገቡ ለመወያየት ወይም ለመደራደር ለምን እንደፈለጉና ይሄ ደግሞ ምናልባት ስጋት የሚያሳድርቦት እንደሆነ ስጋት አለቦት? ያለ ውይይት ሲገቡ እኔ የሽብርተኝነት ክስ ይቀርብብኛል ብዬ አላምንም። ከመንግስት አካባቢ የተገለጸልንም ይሄን ነው የሚያመለክት እንደማትከሰሱ በሽብር አስቀድመው እንግዲህ በአመራር ይሳተፉበት የነበረው ኦነግ ስላለ ማለት ነው ይህንን ጥያቄ የማነሳለሁት ይሄ ደግሞ በኢትዮጵያውን ከኦነግ ተለይተናል፣ ኦነግ ላይ ጋር የለንም አሁን ስለዚህ፣ ቀጣይ የፖለቲካ እንቅስቃሴያችሁ ምንድን ምንድነው የሚመስለው የኦሮሞ ዴሞክራሲያዊ ግንባር የምርጫ ተሳትፎ ይኖረዋል? ከሆነስ መቼ? የፖለቲካ ተቃውሟችሁ ደግሞ በምን ፖሊሲዎች ላይ ያተኮረ ይሆናል? ይሄ እንግዲህ ዘው አገር ቤት ደርሰን ገዢውን ፓርቲ አነጋግረን፣ ተቃዋሚዎችን አነጋግረን በምን አይነት ሁኔታ ምን አይነት ግንኙነት እንደሚኖር እንወስናለን። ከሀያ አመት በላይ ሆነዋል ከኢትዮጵያ ከወጣ በጭፍኑ እዚሁኛ አሁን ይሄ በዚህ በዚህ ጉዳይ ከመንግስት ጋር ይታገላለሁ በዚህ በዚህ ጉዳይ ጋር ደግሞ ከተቃዋሚዎች ጋር እወግናለሁ ብዬ መናገር ትክክል አይሆንም። እንግዲህ እርስዎ የሚገቡበት ይሆናል። ይሄ የሚደረገው በልዑካን በኩል ነው። ከኢትዮጵያ መንግስት ጋር ከእናንተስ በኩል ሄደው የተነጋገሩ ወይም የተደራደሩ አዲስ አበባ ላይ የፓርቲው አባላቶቻችሁ አሉ? እስካሁን ማንም አልተላከም። ውይይቱን እዚያው ለማካሄድ ሀሳብ እንዳለን አሳውቀናል። አትምጡ እስካልተባልን ድረስ ለመሄድ ክፍት ሁኔታ አለ ማለት ነው። የእርስዎ ምክትል ዶክተር ዲማ ወደ አዲስ አበባ እንዳመሩ አንዳንድ ዘገባዎች ይሰሙ ነበር። እሱ ለግል ጉዳይ ነው ሄደው ሄደው ነበር። አሁን ከፖለቲካ ጋር አልተያያዝም። ያን ሄደው ለቅሶ ነው። ስለዚህ በቅርብ ጊዜ እንግዲህ ወደ ሀገር ለመመለስ እቅድ እንዳላችሁ ነው የገለጹት። አስቀድመውም እንዲያው ቀን ቆርጣቸዋል፣ የአውሮፕላን ቲኬት ቆርጣቸዋል። አልገዛሁም የአውሮፕላን ቲኬት። ግን እንዲያው ቀኑን ወይ ወራቱን ታውቃላችሁ፣ መቼ እንደምትገቡ አልወሰንም። በጣም ጥሩ። ይህን እንግዲህ ስትወስኑ በጊዜው የምታሳውቁን ይሆናል። እኛም ይህንን ሁኔታ ለአድማጮቻችን የምናደርሰው ነው። አቶ ሌንጮ ለታ የኦሮሞ ዴሞክራሲያዊ ግንባር መሪ ለሰጡኝ ማብራሪያ አመሰግናለሁ። እኔም አመሰግናለሁ።